ትንቢተ ሕዝቅኤል ምዕራፍ ሰላሳ አንድ እንዲህም ሆነ፣ በአሥራ አንደኛው ዓመት በሦስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብጽን ንጉሥ ፈርዖንን የሕዝቡን ብዛት እንዲህ በላቸው፣ በታላቅነትህ ማንን መስለሃል? እነሆ አሦር ጫፉ እንደ ተዋበ ችፍግነቱ ጥላ እንደ ሰጠ ቁመቱም እንደ ረዘመ ራሱም በደመናዎች መካከል እንደ ነበረ እንደ ሊባኖስ ዝግባ ነበረ። ውኆችም አበቀሉት፣ ቀላይም አሳደገው፣ ወንዞችም በተተከለበት ዙሪያ ይጐርፉ ነበር። ፈሳሾችንም ወደ ምድረ በዳ ዛፍ ሁሉ ሰደደ። ስለዚህ ቁመቱ ከምድረ በዳ ዛፍ ሁሉ በላይ ከፍ ከፍ አለ። ቅርንጫፎቹም በዙ። ጫፎቹንም ባበቀለ ጊዜ ከብዙ ውኆች የተነሣ ረዘሙ። የሰማይ ወፎች ሁሉ ጎጆቻቸውን በቅርንጫፎቹ ላይ አደረጉ። የምድርም አራዊት ሁሉ ከጫፎቹ በታች ተወለዱ። ከጥላውም በታች ታላላቆች አሕዛብ ሁሉ ይቀመጡ ነበር። ሥሩም በብዙ ውኃ አጠገብ ነበርና በታላቅነቱ በጫፎቹ ርዝመት የተዋበ ነበረ። በእግዚአብሔር ገነት የነበሩ ዝግባዎች አላጨለሙትም። ጥዶቹም ቅርንጫፎቹን አስታ፣ የሚባለውም ዛፍ ጫፎቹን አይመሳሰሉትም ነበረ። የእግዚአብሔርም ገነት ዛፍ ሁሉ በውበቱ አይመስለውም ነበር። በጫፎቹም ብዛት ውብ አደረግሁት። በእግዚአብሔርም ገነት በኤደን የነበሩ ዛፎች ሁሉ ቀኑበት። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ቁመትህ ከፍ ከፍ ብሎአልና ራሱንም በደመናዎች መካከል አድርጎአልና ልቡም በቁመቱ ኰርቶአልና ከአሕዛብ በጨካኙ እጅ አሳልፌ ሰጠዋለሁ። እርሱም እንደ ክፋቱ መጠን ያደርግበታል። እኔም አሳድደዋለሁ። የሌላ አገር ሰዎች የአሕዛብ ጨካኞች የሆኑ ቈርጠው ጣሉት። በተራሮችና በሸለቆች ሁሉ ውስጥ ጫፎቹ ወደቁ፣ ቅርንጫፎቹም በምድር ፈሳሾች ሁሉ ላይ ተሰባበሩ። የምድርም አሕዛብ ሁሉ ከጥላው ተመልሰው ተዉት። ወደ ጕድጓድ በሚወርዱ በሰው ልጆች መካከል ሁላቸው ለታችኛው ምድር ለሞት አልፈው ተሰጥተዋልና በውኃ አጠገብ ያሉ ዛፎች ሁሉ በቁመታቸው እንዳይረዝሙ ራሳቸውንም በደመናዎች መካከል እንዳያደርጉ ውኃንም የሚጠጡ ኃያላኖቻቸው ሁሉ በቁመታቸው እንዳይቆሙ። በወደቀው ግንድ ላይ የሰማይ ወፎች ሁሉ ይቀመጣሉ፣ የምድርም አራዊት ሁሉ በቅርንጫፎቹ ላይ ይሆናሉ። ጌታ እግዚአብሔር እንዲህ ይላል፤ ወደ ሲኦል በወረደበት ቀን ልቅሶ አስለቀስሁ፣ ቀላዩንም ስለ እርሱ ሸፈንሁት፣ ፈሳሾቹንም ከለከልሁ፣ ታላላቆቹም ውኆች ተከለከሉ። ሊባኖስንም ስለ እርሱ አሳዘንሁት፣ የዱርም ዛፎች ሁሉ ስለ እርሱ ዛሉ። ወደ ጒድጓድ ከሚወርዱ ጋር ወደ ሲኦል በጣልሁት ጊዜ ከመውደቁ ድምፅ የተነሣ አሕዛብን አንቀጠቀጥሁ። ውኃም የሚጠጡ ሁሉ ምርጦችና መልካካሞች የሊባኖስ ዛፎች የኤደን ዛፎች ሁሉ በታችኛው ምድር ውስጥ ተጽናንተዋል። ክንዱም ወደ ነበሩት በአሕዛብ መካከል በጥላው ወደ ተቀመጡት በሰይፍ ወደ ተገደሉት ሰዎች ወደ ሲኦል ከእርሱ ጋር ወረዱ። በክብርና በታላቅነት በኤደን ዛፎች መካከል ማንን መስለሃል? ነገር ግን ከኤደን ዛፎች ጋር ወደ ታችኛው ምድር ያወርዱሃል፣ በሰይፍም በተገደሉት ባልተገረዙት መካከል ትተኛለህ። ይህም ፈርዖንና የሕዝቡ ብዛት ሁሉ ነው፣ ይላል ጌታ እግዚአብሔር።